እንደምናመሽታችሁ ልኛል የተከበራቸው አድማጮቼ። ኢትዮጵያ ለሪዮ ኦሊምፒክስ የመረጠቻቸውን የ43 አትሌቶች ስም ዝርዝር ይፋ አደረገች። 31ኛው ኦሊምፒያድ ሊጀመር የቀረው ጊዜ ሦስት ሳምንታት ብቻ ነው። ሩሲያ በ2014 የሶቺ ክረምት ኦሊምፒክ በመንግሥት ደረጃ አበረታች መድኃኒቶችን ለአትሌቶቿ ትሰጥ እንደነበር አዲስ የወጣ ሪፖርት አጋለጠ። በአጭሩ የቱር ደፍራንስ ፍራንስ ቢሲክሌት ውድድር ዜናም አለን። አብራችሁን ቆዩ። የኢትዮጵያ አትሌቲክስ ፌዴሬሽን በሪዮ ኦሊምፒክ በተለያዩ ርቀቶች የሚሳተፉትን አትሌቶች ስም ዝርዝር ይፋ አድርጓል። የአዲስ አበባው ተባባሪ አዘጋጅ ገዛኸኝ ጽዮን መስቀል ተከታትሏል። መቀጠል ትችላለህ ገዛኸኝ። አመሰግናለሁ ሰለሞን። ከትልልቆቹ ኮፕ አሜሪካ እና የአውሮፓ እግር ኳስ ዋንጫ ተከትሎ ግዙፉ የዓለማችን ሁሉ አቀፍ የስፖርት ውድድር የሚካሄድበት ሰላሳ አንደኛው የሪዮ ኦሎምፒክ ከጥቂት ቀናት በኋላ ይቀጥላል። ከሐምሌ ሀያ ዘጠኝ እስከ ነሐሴ አስራ አምስት ቀን ለአስራ ስድስት ቀናት የዓለም ሕዝብ ዓይንና ጆሮ ትኩረቱን የሚያደርግበት የሪዮ ኦሎምፒክ ተቃርቧል። አገሮች ለዚህ ውድድር ከምንም በላይ ትኩረት ሰጥተው ተወዳዳሪዎቻቸውን ሲያዘጋጁ ቆይተዋል። ከተወዳዳሪ አትሌቶች ብዛት የበለጠም የመገናኛ ብዙሀኑ የስፖርት ዘጋቢና ቀራጺ ጋዜጠኞች መሆናቸው ታውቋል። የስፖርት ጋዜጠኞች ብዛት ሀያ አምስት ሺህ የደረሰ ሲሆን ከሁለት መቶ ስድስት ሀገር የተውጣጡ የኦሎምፒክ ሚኒማ መስፈርት ያሟሉ ከአስር ሺህ አምስት መቶ በላይ ተወዳዳሪዎችም በአርባ ሁለት የስፖርት አይነቶች ሊወዳደሩ ይጠበቃል። እንግሊዝ ብቃት ባላቸው ስፖርተኞቿ ከሪዮ ኦሎምፒክ አርባ ሰባት ሜዳሊያ ለመሰብሰብ እቅድ በንደቷን ሰሞኑን አስታውቃለች። በቅርባችን ጎረቤት ኬንያም ላለፉት ሁለት ኦሎምፒኮች ያስመዘገበችውን ስኬት ለማስጠበቅ አምሳ የሪዮ ኦሎምፒክ ተወዳዳሪዎቿን ይፋ አድርጋ ስትዘጋጁ መቆየቷን ገልጻለች። እዚህ በኢትዮጵያ በኩልም ለሪዮ ኦሎምፒክ ይመጥናሉ የተባሉ ተወዳዳሪዎችን ለስምንት ወራት ሲዘጋጁ ከቆየ በኋላ በመጨረሻ በተደረገ ምርጫ አርባ ሶስት አትሌቶች ተመርጠዋል። ፌዴሬሽኑም ለመገናኛ ብዙኃን ለሕዝብ አሰሙልኝ ብሎ በላከው መግለጫ መሠረት ወንዶች ማራቶን አትሌት በሚ ብርሃኑ፣ አትሌት ተስፋ አበራና አትሌት ፈይሳ ሌሊሳ በተወዳዳሪነት ሲመረጡ አትሌ ሌሊሳ ደሲሳ በተጠባባቂነት ተይዟል። በተመሳሳይ ርቀት ሴቶች ደግሞ አትሌት ትዕግስት ሱፋ፣ አትሌት ማሬ ዲባባ እና አትሌት ፍርቶ ጸጋዬ በተወዳዳሪነት ተይዘዋል። አትሌት አበሩ ከበደ ተጠባባቂ ናት። በአስር ሺ ሜትር ወንዶች አትሌት ገረም ደመላሽ፣ አትሌት ታምራት ቶላ፣ አትሌት አባዲ እንባየ ተወዳዳሪዎች ናቸው። ኢብራሂም ጀላን ተጠባባቂ ነው። በዚሁ ርቀት በአስር ሺ ሜትር ማለቴ ነው አትሌት አልማዝ አያና፣ አትሌት ገሌቴ ቡርቃና አትሌት ጥሩነሽ ዲባባ ተወዳዳሪ ናቸው። ነጻነት ጉደታ ተጠባባቂ ናት። በአምስት ሺ ሜትር ወንዶች አትሌት ሙክታር ኢድሪስ፣ አትሌት ደጀን ገብረ መስቀል አትሌት ሃጎስ ገብረ ህይወት ተወዳዳሪ ናቸው። በሴቶች አምስት ሺ ሜትር ደግሞ አትሌት አልማዝ አያና፣ አትሌት ሰንበሬ ተፈሪ፣ አትሌት አባብል የሻለፍ ተወዳዳሪዎች ሲሆኑ ጥሩነሽ ዲባባ ተጠባባቂ ናት። በሶስት ሺ ሜትር መሰናክል ወንዶች ደግሞ አትሌት ታፈሰ ስቦቃ፣ አትሌት ጫላ ባይዩ፣ አትሌት ኃይለማርያም አማራ ተወዳዳሪዎች ናቸው። ብርሃኑ ጌታሁን በተጠባባቂነቱ ተይዟል። በሴቶች ሶስት ሺ ሜትር መሰናክል አትሌት ሶፊያ አሰፋ አትሌት ህይወት አያሌው አትሌት አትሌቲክስ ቢሮ ተወዳዳሪ ናቸው። ወይም ሸጣ አምሳ ተጠባባቂ ናት። በአንድ ሺህ አምስት መቶ ሜትር ወንዶች አትሌት አማን ወጤ አትሌት መኮንን ገብረመድህን አትሌት ዳዊት ወልዴ። በተመሳሳይ ርቀት ሴቶች ደግሞ አንድ ሺህ አምስት መቶ ማለቴ ነው አትሌት ገንዘቤ ዲባባ አትሌት ዳዊት ስዩምና አትሌት በዶ በተወዳዳሪነት ተመርጠዋል። ጉዳፍ ጸጋይ ተጠባባቂ ናት። በሴቶች ሜትር አትሌት ሀብታም አለሙ አትሌት ይደፋይ ጸጋይ አትሌት ትግስት አሰፋ ተወዳዳሪዎች ናቸው። በተመሳሳይ ርቀት ወንዶች ግን ሚኒማ ያሟላው አንድ አትሌት ብቻ በመሆኑ አትሌት መሀመድ አማን ብቻ ነው። በመጨረሻው ረጅም ርቀት አሰልጣኝ ሁሴን ሸቡና አሰልጣኝ ሀጂ አዲሎ በአሁኑ ጊዜ ባን ከፍተኛ ሙቀት መኖሩን ከግንዛቤ አስገብተን በኢትዮጵያ ሙቀት ባለባቸው አካባቢዎች ላይ እየሄድን ልምምድ እናሰራለን ብለውኛል። በእኔ በኩል ያለው የሆነ ሰለሞን አመሰግናለሁ። እኔም አመሰግናለሁ። ገዛ ጽዮን መስቀል ነበር። ከአዲስ አበባ ወደ ሞስኩ እንዝለቅ። ሩሲያ በ2014ቱ የሶቺ ክረምት ኦሊምፒክስ በመንግሥት ደረጃ የተዘረጋ የአበረታች መድኃኒት ፕሮግራም ታካሄድ እንደነበር አንድ አዲስ ይፋ የሆነ ሪፖርት አጋልጧል። የዓለም የጸረ አበረታች መድኃኒት ተቆጣጣሪ ኤጀንሲ መመሪያ መሠረት የተካሄደው ምርመራ የደረሰበት ውጤት የሩሲያ ስፖርት ሚኒስቴር አትሌቶቹ የሰጡትን የሽንት ምርመራ ናሙና በቀጥታ ይቆጣጠርና ከበላይ ሆኖ አሳሳች ሪፖርት እንዲሰጥ ያደርግ ነበር ይላል ኮሚሽኑ። በዚሁ ሪፖርት መሠረት በሩሲያ የቀድሞው የብሔራዊ ጸረ አበረታች መድኃኒት ላቦራቷር ኃላፊ የቀረበውን ክስ መርምሯል። ኃላፊው ግሪጎሪ ሮድቼንኮቭ እንደገለጹት ከሆነ ከኦሎምፒክ ውድድሩ ቀደም ብለው በአስርታት ለሚቆጠሩ አትሌቶች አበረታች መድኃኒቱን ሰጥተዋል። የሩሲያ ደህንነት ጥበቃ መሥሪያ ቤትም በዚህ ረገድ እንደረዳቸው ገልጸዋል። የመርማሪ ኮሚሽኑን የመሩት የካናዳው የሕግ መምህርና የስፖርት ጉዳዮች ጠበቃ ዶክተር ሪቻርድ ማክላረን በደረሱበት ድምዳሜ ሙሉ እምነት እንዳላቸው አስረድተዋል። በመጨረሻም ቢስክሌት፣ ሁለተኛ ሳምንቱን የያዘው ቱር ደ ፍራንስ ከውድድሩ 16ኛ ደረጃ ላይ ደርሷል። ጠቅላላ ውድድሩ የፊታችን እሁድ ያበቃል። እንግሊዛዊው ክሪስ ፍሩሜ ለመጀመሪያ ጊዜ እንደ አውሮፓውያን ዘመን አቆጣጠር በ2015 ሁለት ቱር ደ ፍራንስ ውድድሮችን ያሸነፈ ሲሆን ዘንድሮ ሦስተኛውን ለማግኘት አልሟል። ሌላው ሁለቴ ባለ ድሉ አልቤርቶ ኮንታዶር ዘጠነኛው ደረጃ ላይ አቋርጦ ከወጣ በኋላ አሁን ዋናው የእንግሊዛዊው ተቀናቃኝ የኮሎምቢያው ኔሮ ኩንታና ብቻ ነው። የቲም ስካይ ቡድን አባል ጌረንት ቶማስም የሀገሩን ተወላጅ ፉሜን ለመርዳት የተቻለውን ሁሉ እንደሚያደርግ ቃል ገብቷል። በአስራ ስድስተኛው ደረጃ ከባድ ፉክክር ላይ ምንም እንኳ ቀኑን ሙሉ ቀድሞ ሲገፋ የዋለው ቶኒ ማርቲን የተባለው ጋላቢ ቢሆንም አቀበቱ ላይ የሀያ አንድ ሴኮንዶችን ልዩነት ፈጥሮ ነጥብ የሰበሰበው ግን ጁሊያን አላፊሊፔ ነው። በአሁኑ የቱር ደ ፍራንስ ኢትዮጵያዊው ጋላቢ ጽጋቡ ግርማይ ለመጀመሪያ ጊዜ በመሳተፍ ታሪክ መሥራቱ ተዘግቧል። የ24 ዓመት ዕድሜ ያለው ወጣት ጽጋቡ የተሰለፈው ላምፕሬ ሜሪዳ በተሰኘው ቡድን ሲሆን ባለፈው ዓመት በጂሮ ዲ ኢታሊያ፣ ከዚያ በፊት ደግሞ ቬልታ አ ኤስፓኛ ተሳትፏል። ትልቁ ሕልሙ ግን በፈረንሳዩ ቱር ደ ፍራንስ መሳተፍ ነበር፣ ተሳክቶለት ገብቷል። አጠቃላይ የመጨረሻ ውጤቱንና ደረጃውን ተከታትለን ወደፊት ለማቅረብ እንሞክራለን። በዚሁ ላብቃ። አድማጮቼ፣ ሳምንት በተመሳሳይ ዝግጅት እንገናኛለን። sikao selemon kudelea ni salamu ya naoko ji